የባህል መድረክ የዘንድሮ ሰመርጃም ለየት ያለ ነበር። ሰላሳኛ ዓመት የሬጌ የሙዚቃ ትርኢት የተከበረበት እንደ ጎርጎሮሳውያን አቆጣጠር አጣጠር በሐምሌ ወር የመጀመሪያ የሳምንት መጨረሻ በብዙ ሺህ የሚቆጠሩ የሬጌ ሙዚቃ አፍቃሪዎች በአውሮፓ ታዋቂ የሆነውን የሰመርጃም የሙዚቃ ትርኢት ለማየት ወደ ኮሎኝ ከተማ ይጓዛሉ። ከ30 ዓመት በፊት የሰመርጃም የሙዚቃ ትርኢት ሲጀመር የአንድ ቀን ትርኢት የነበረ ሲሆን ቦታው ደግሞ ትንሿ ጀርመናዊቷ የሎረላይ ከተማ ነበር። ኋላ ላይ ግን የታዳሚው ቁጥር ከጊዜ ወደ ጊዜ በከፍተኛ መጠን በመጨመሩ የዝግጅቱ ቦታ ከስምንት ዓመት በኋላ ቦን አቅራቢያ ወደሚገኘው የኮሎኝ ከተማ የፊሊንገዜ ወይም የፊሊንገ ሐይቅ አቅራቢያ ተዛወረ። በዚህ በውሃ በተከበበ ትንሽ ደሴት ላይ በተለይ ከአፍሪቃና ከካረቢክ ሀገራት የመጡ አርቲስቶች ተሳታፊ ነበሩ። ኋላም የዓለም አቀፍ አርቲስቶች ተከተሉ። ሰመርጃም በሚታወቅበት የሬጌ ሙዚቃ ብቻ መወሰኑን ቀረ። በ30 የዘንድሮ የሰመርጃም የሬጌ የሙዚቃ ትሪት የዝነኛው የሬጌ ሙዚቃ ቅንቃኝ ቦብ ማሌ ልጅ ዳሚያን ማሌ፣ በብዛት በሂፖፕ ሙዚቃው የሚታወቀው ዋይክሊፍ ዞን እና በአሁኑ ወቅት ጀርመን ውስጥ ዝናን ያተረፈው የራፕ ሙዚቃ ተጫዋች ክሮ ጥቂቶቹ አርቲስቶች ነበሩ። በመጀመሪያው የሙዚቃ ትሪት ቀን 12 ባንድና አርቲስቶች ሁለት መድረኮች ላይ አድናቂያቸውን አስደምሟል። ከነዚህም ውስጥ ዘንድሮ አርባኛ ዓመቱን ያከበረው የሬኬ ባንድ ስቲል ፐልስ ነው። ባንዱ ስለ ፍቅር፣ እኩልነት፣ ተሰሚ ስላጡ የተጨቆኑ ሰዎችና ስለመተሳሰብ ያነሳል። ሌላው የምሽቱን መድረክ የተቆጣጠረው በተለይ በወጣት ጀርመናውያን ዘንድ የሚታወቀው የራፕና የፖፕ ሙዚቃ ተጫዋች ክሮ ነበር። ይዛው የኮሎኝ ከተማ ነዋሪ የሆነች ዋንያ ወደ ሰመርጃም ትርኢት ስትመጣ ዘንድሮ 13ተኛ ጊዜዋ ነው። ከሁለት ዓመት ልጇና ባለቤቷ ጋር ሀይቆ ዳርቻ የተንሸራሸረች ስለ ሰመርጃም የመጀመሪያ ምሽት የሚሰማትን አካፍላናለች። እውነቱን ለመናገር ከጊዜ ወደ ጊዜ የሙዚቃ ትርኢቱ ገቢ ላይ ያተኮረ መሆኑን ማስተዋል ተችሏል። የትናንቱን ክሮን የተመለከትን እንደሆነ ለነገሩ ሌሎች የተሻለ ባንድ የያዙ የሙዚቃ ትርኢቶች ተፈጥረዋል። እንደዚያም ሆኖ ደስ እያለን ወደዚህ እንመጣለን። እንደ አኒያ ትርኢቱ በሚዘጋጅበት ከተማ የማይኖሩ ታዳሚያን ደግሞ ለድንኳን መትከያ በተዘጋጀ ስፍራ ደማቅ ቀለም ያላቸው ድንኳናቸውን መትከል የጀመሩት ገና አንድ ሳምንት አስቀድመው ነው። ሰመርጃም 30ኛ ዓመቱን ከመድፈኑ ባሻገር የዘንድሮ ትርኢት ከወትሮ ለየት ያደረገው ጀርመን ውስጥ በጋ ከገባ ወዲህ ከፍተኛው ሙቀት የተመዘገበበት ሳምንት በመሆኑም ነበር። እስከ 40 ዲግሪ ሴንቲግሬድ ሙቀት በተለካበት ሰዓት አብዛኞቹ ሐይቅ ውስጥ እየዋኙ ራሳቸውን አቀዝቅዟል። ከዋና ወጥታ ሳሩ ዳር ጋደም ያለችው ታዳሚቲና ስራ ሽን በሰመርጃም ወቅት እንደዚህ አይነት ሙቀት ከታየ ቆይቷል። ለነገሩ ሰመርጃምን በመጥፎ አየር አላስታውሰውም። በእርግጥ ዝናብ ጥሎ ያውቃል። ቢሆንም ስሜት የሚስቡ አጋጣሚዎች ናቸው ትዝ የሚሉኝ። በአንድ ወቅት አልፋ ብሎ እንዲህ እየዘፈነ ነበረ፣ ያኔ ፀሐይዋ ዳመናውን ሰንጥቃ ወጣች። እንደዚህ አይነት አጋጣሚዎች የማይረሱ ናቸው። በሶስት ቀኑ የሙዚቃ ትርኢት ከሙዚቃ ባሻገር ሰው ዘና እንዲልና እረፍት እንዲሰማው የሚፈጥሩ አጋጣሚዎች ነበሩበት። መመገብ፣ መደነስ፣ አልባሳትና ጌጣጌጦች መሸመት፣ መዋኘት፣ የመሳሰሉት። ታዲያ በዚህ ዝግጅትም ላይ አንዳንድ ጎራ ያሉ ኢትዮጵያውያንም አልጠፉም። ስምህም አልበይ? ጀማል ጀማል። የመጀመሪያ ጊዜ ነው ስትመጣ? አደለም፣ ሶስት አመት ነው ሶስት አመት ሙሉ በተከታታይ መጥቻለሁ። ከዛ በፊትም መጥቼ ነበር። በቃ በየአመቱ ኑ ነው እምላችሁ። የማታውቁትንም ወደዚህ ወደ ሰማጀም በየአመቱ ኑ። አሪፍ ፌስቲቫል ነው። ስምህ ማልበ ስሜ ዳንኤል ይባላለሁ። ዳንኤል ተሰማ። እሺ እንዴት ነው? ሰመጃምን እንዴት አገኘኸው? ሰመጃም ያው ለእኔ ብዙ ጊዜ ነው መጣው እዚህ እዚህ ስመጣ በጣም ነጻነት ይሰማኛል። ምክንያቱም የማየው ብዙ የአፍሪካ ነገሮች ምናምን ስለሆነ ይሄ አንዳንድ ጥሩ የማይሰማን ስሜት እዚህ ላይ ነጻ ያገናል። በጣም እሺ፣ አንቺን ስምሽ ማን ልበል? እኔ ሄለን ተክለ እባላለሁ። እንዴት አገኘሽ እስካሁን ድረስ ሰመር ጃምን? ሰመር ጃም ለኔ ሁለተኛ ጊዜ ነው ስመጣ እዚህ እና በጣም ደስ የሚል ነው። በጣም ደስ ብሎኛል። እና ደስ ይላል በጣም ሰሜን ዮናታን ይባላል። በጣም የምኖርበት ከተማ ፍራንክፈርት ነው እና ሳምርጃ ምን በየአመቱ መጣለው እና በየአመቱ ስመጣ በጣም ጥሩ ነገሮች እና ጥሩ ሰዎች ታውቂ ነው የሚሄደው እና በህይወቴ በጣም ደስ የሚል ቦታ ይሄ ነው። እንግዲህ ሰመጃም ሰላሳኝ አመቱን እያከበረ ነው። ከዛ ውስጥ አምስት ጊዜ ዚህ በዚህ አመት በጣም ሀይለኛ ሙቀት ነው ያለው። እንዴት እየተዝናናህ ነው? ሙቀት በጣም አለ መናገር፣ በጣም ይሞቃል። ከዚህ በፊት ከነበረው ሁሉ ራሱ ሙቀቱ የመጨረሻ ላይ ደርሷል። ሰው ራሱ ትንሽ ሊዝናና አልቻለም። ያው ሙሉ ቀን ሰው ወንዙ ውስጥ ተነክሮ ነው የሚለው። ገብተህ ነበር? አዎ፣ የሚገርምሽ አንዴ ገብቼ ዋኝቼ ወጣሁ እና በጣም እንቀዝቅ። እንደገና ሁለቴ ራሱ ለመግባት በጣም አስቤ ነው እንግዲህ ያው ከጊዜ አንጻር ማለት ነው። ተመልሼ መገበ ይሆናል እንግዲህ፣ እለቃለሁ። ግን ከዛ በፊት አንድ ጥያቄ፣ በየአመቱ ዋጋው ትንሽ ከፍ እያለ ሄዷል እና ምን አይነት አስተያየት አሁን እንግዲህ ዋጋው በየአመቱ ልክነሽ በጣም ይጨምራል። እኔ ከማቀው ራሱ ወደ ስንት ፐርሰንት አስር ፐርሰንት ራሱ ሳይጨምር አይቀርም እና ያው ምንዶን ራሱ ለኔም አይገባኝም እና አንዳንዴ ያው ሳንቲም ሰው ያጥረዋል፣ ኑሮም ይወደዳል እና ብዙ ሰዎች እንዲያውም እኔ ከማቃቸው ይሄንን ቦታ ርቀው ሌላ ቦታ እየመረጡ ነው። በበለጠ ግን በጣም ደስ ይላል። አመሰግናለሁ። እኔም አመሰግናለሁ። የሙዚቃ ትርኢት መግቢያ በር ላይ የተዘጋጀው የመዝናኛ ቦታ ያገኘዋት ሌላዋ ኢትዮጵያዊት ሰላም አለሙ ትባላለች። እስካሁን በጣም ጥሩ ነው ያገኘሁት፣ በጣም ደስ ይላል። ያው ጓደኞቼ ምናምን ስለማገኛቸው በጣም ደስ ብሎኛል። ጥሩ ነው፣ ጥሩ በዓል እያሳለፍኩ ነው። ብዙ ጊዜ መተሽ ታውቂያለሽ ወይስ የመጀመሪያሽ ነው? አሁን ስመጣ ሶስተኛ ጊዜ ነው። ውጭ ነው ያገኘሁት። ምናልባት ለምን እንዳልክ ባሽ መጠየቅ እችላለሁ? ያ ውድ ነው፣ ውድ ነው፣ ዋጋ ውድ ስለሆነ ስራ ልምለነ የሰመርጃም የሦስት ቀናት መግቢያ ዋጋ ዘንድሮ 114 ዩሮ የነበረ ሲሆን ትኬቱ ሁሉ ገና ሳምንት ሲቀራው ነው ተሸጦ ያለቀው። የ ስድስት ዓመቱ ብሪታናዊ አሌክስ እና ጓደኞቹ ግን አስቀድመው መግቢያቸውን አዘጋጅተዋል። ወጣቶቹ ወደ ሰመርጃም ብቻ ሳይሆን ጀርመን ሀገር ሲመጡም የመጀመሪያቸው ነው። እዚህ በጣም ደስ ይላል፣ ፀሐያማ ነው። እስካሁን የነበሩት የሬጌ የሙዚቃ ትርኢቶች ደስ ይሉ ነበር። ዛሬ ደግሞ ዳሚያን ማር ላይ ይጫወታል። ስለዚህ ሁሉም ነገር ይሆናል። የቦብ ማሌ ልጅ ዳሚያን ማሌ ወደ መድረኩ ከመውጣቱ በፊት ሌሎች 14 ከተለያዩ ሀገር የመጡ አርቲስቶች ሙዚቃቸውን አቅርቧል። ለምሳሌ ጃማይካ ያደገችው የሬጌ ተጫዋች ኤለን እንደ ኤለን ከጃማይካ የመጣው ሌላው አቀንቃኝ ታይረስ ራይሊ ነበር። ከ15 ዓመቱ ጀምሮ የሙዚቃውን ዓለም የተቀላቀለው ታይረስ ራይሊ ከዓለም አቀፍ ዘመናዊ ሬጌ አቀንቃኞች ተርታ ይሰለፋል። በመጨረሻም በብዙ የሬጌ አፍቃሪዎች ዘንድ በጉጉት ሲጠበቅ የነበረው የቦብ ማላይ የመጨረሻው ወንድ ልጅ ዳሚያን ማላይ ወደ መድረክ ወጣ። እግሩ ጋር የሚደርሱ በእንግሊዝኛ አጠራሩ ድሬት ፀጉሩን ወዲህና ወዲያ እያደረገ ትርኢቱን በቀዳማዊ አጼ ኃይለሥላሴ ንግግር ጀመረ። The place, shop the place And, make some and when we and you, just like us, we the place, we the place, I make them all out of And we the fire making We put up the place, the place. እንዲህ ያለ ሰመርጃም ሶስተኛው ቀን ላይ ደረሰ። ፈረንሰኛ ቋንቋ ከሚነገርባት የካረቢክ ደሴት ማርቲኒክ የመጣው የሲንዱር ከመዝጊያው ቀን አርቲስቶች አንዱ ነበር። ትሪቱን ሲከታተል ከነበሩት ታዳሚዎች አንዱ ከፈረንሳይ ሀገር ከአስር ጓደኞቹ ጋር የመጣው ፍራንሲስ ነው። እናቱ ጀርመናዊ በመሆኗ ጀርመንኛም ይናገራል። በጣም ደስ ስለሚለን በየአመቱ እንመጣለን። ፈረንሳይ ውስጥ ሰመርጃም የለም። ስለዚህ እዚህ መተን ሶስቱን ቀን ድንኳን ጥለን እንደሰታለን። ሙዚቃው እጅግ ቆንጆ አሪፍ ነበር። በሰመርጃም የሙዚቃ ትርኢት ዘንድሮም አረንጓዴ፣ ቢጫ፣ ቀይ ባንዲራና የኢትዮጵያ አልባሳት ይሸጡ ነበር። የአንድ ሱቅ ባለቤት የሆኑት ጃማይካዊው ራይና ኤስቴሪያሻ ፀጉርና ፂማቸውን ሲያሳድጉ አርባ ዓመታት ተቆጠሩ ይላሉ። አንገታቸው ላይም ትልቅ መስቀል አድርገዋል። የኢትዮጵያን መስቀል አንድ ጊዜ ወደ ሻሸመኔ የሄደ ጓደኛ ነው አምጥቶልኝ የገዛሁት። ምክንያቱም እንደ አንድ ራስታ ኢትዮጵያ ሀገሬ ናት። ከስዊዘርላንድ የመጣችው ሶሎሜ ደግሞ አንድ ሱቅ ቁጭ ብላ ጸጉሯን ትጎነጎናለች። ከዚህ የሙዚቃ ድግስ ምን እንደምትጠብቅ ጠይቅያት ነበር። ከዚህ የሙዚቃ ድግስ ጥሩ ስሜት፣ ጥሩ ሙዚቃ፣ ጥሩ ሰዎች፣ ሰዎችና ሰላም እጠብቃለሁ። የሰመርጃ ሙዚቃ ከፍተኛ ነፋስና መብረቅ የተቀላቀለ ዝናብ በመምጣቱ ለአጭር ጊዜ ቢቋረጥም የተፈራው ሳይጥል ቀርቶ ሙዚቃው ቀጠለ። ላለፉት 30 ዓመታት በሬጌ ሙዚቃው የሚታወቀው ጃማይካዊው ቤረስ ሃሞንድ ሙዚቃዎቹን ለሕዝብ ያቀርብ ጀመር። ሲያመሻሽም በተለይ በሂፕሆፕ ሙዚቃዎቹ የሚታወቀው የሃይቲ ተወላጅ ዋይክሊፍ ሾን የመዝጊያውን መድረክ ተቆጣጠረ። ዋይክሊፍ ሾን ከታዋቂዋ ዊትኒ ሁስትን እና ማይክል ጃክሰን በሕይወት በነበሩ ጊዜ አብሯቸው ስለነበረው ቆይታ ሙዚቃቸውን እያነሳ በማስታወስ ትርኢቱን ቀጠለ። This is the original of Mike am chilling in the studio with Michael yes. Jackson and the wife of the refugee camp. Yo, Michael Jackson, come and say a few things for the Jamaican gangsters. <laughs> Go <Gams, gente. inaudible> oh, yeah. the rude one. Go on, ruin one. Go Thunder! ruin Hey, this is Michael Jackson, and I'm in the studio working on my album, White Club Jean. and he want me to do this for you guys. The King Kong and Jamaican. እንግዲህ በጀርመን ኮሎኝ ከተማ የተዘጋጀው ትልቁ የሰመርጃም የሬጌ ሙዚቃ ትርኢት ይህን ይመስል ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።